ስፖርት። ጤና ይስጥልኝ። እንደምን ሰምታችኋል? ከሳምንቱ ዋና ዋና የስፖርት ዘገባዎች ጋር ሀና ደምሴ ነኝ። አብራቸውን ቆዩ። ለሁለተኛ ጊዜ የተዘጋጀው የምስራቅና የመካከለኛው አፍሪካ ሀገሮች የሚሳተፉበት የሴቶች ብሔራዊ ቡድን እግር ኳስ ውድድር በኡጋንዳ አስተናጋጅነት እየተካሄደ ነው። በውድድሩ ተካፋይ ለመሆን ወደዚያው የተጓዘው የኢትዮጵያ ሴቶች ብሔራዊ ቡድን ሉሲዎች ትላንት በግማሽ ፍጻሜው ከኬንያዎቹ ጋር ተጫውቷል። በጨዋታውም ሶስት ሁለት በሆነ ውጤት ተሸንፎ ከዋንጫው ሽሚያ ውጭ ሆኗል። ያም ሆኖ ግን ያሳየው የጨዋታ ብቃት የበላይነት በተመልካቾች ዘንድ እንዳስከበረው በስፍራ ያለው የልሳን የሴቶች ስፖርት ሬዲዮ ፕሮግራም አዘጋጅ ጋዜጠኛ ዳግም ዝናቡ በስልክ ገልጾ ልኛል። ሙሉ በሙሉ የኳስ ብልጫ ቢይዙም፣ እንዲሁም ህብረተሰቡ ያለውን ህብረተሰብ እንደውም ብዙዎቹ እየተናገሩ ያሉት አጫዋታቸው በአሴሎራን ነው ይመስለው ከጎል ጀምሮ ተመስርቶ እስከ መጨረሻው ይላል። ተወሰነ ዱካ ያጨራረስ ችግርም ቢኖር ማለት ነው ይህን ቢያደርጉም የልምድ ሁኔታ ና አንዳንድ ነገሮች የሚያምሰቱ የታክለውበት ሉሲዎቹ ለፋይናል ላይ አልፎ ቀርተዋል። ነገር ግን ያደረጉት ጥረት ከተመልካቹ ከፍተኛ አድናቆት ቀርቦላቸዋል። ጨዋታውም ከፍጻሜ በፊት የሚደረግ የፍጻሜ ጨዋታ ነው ተብሎ ነበር ሲነገር የነበረው። በሚገባው ግን ለሉሲ ይሄ ውጤት አይገባቸውም ብዬ ነው ማስበው፣ ሜዳ ላይ ካደረጉት እንቅስቃሴ አንጻር አርብ ዕለት የኢትዮጵያ ሴቶች ብሔራዊ ቡድን የሴካፋ ሁለተኛ ጨዋታውን ከታንዛኒያ ጋር ዜሮ ለዜሮ በመለያየቱ ከምድቡ አንደኛ ሆኖ አላፊውን ለመለየት የተደረገው የውሳኔ አሰራር ደንብ ግልጽነት የጎደለው እንደነበረም እንዲህ ሲል አብራርቷል። ኢትዮጵያ ብሔራዊ ቡድን ከታንዛኒያ ጋር ባደረገው ጨዋታ ዜሮ ለዜሮ ከተለያየ በኋላ የሚሆነው ጠብ የሚወጣው በአንድሁም ውስጥ ታዛቢዎች ባሉበት፣ ኮሚሽነሯ ባሉበት፣ ከዛም ባሻገር ተጋጣሚዎች የቡድን የምድብ አንድ ማለት ነው የኬንያና የኡጋንዳ ብሔራዊ ቡድን ታዛቢዎች ባሉበት ነበር። በጣም መውጣት የነበረበት ነገር ግን ኮሚሽነሯ ከኡጋንዳ ነበረች። የኢትዮጵያ ብሔራዊ ቡድን ያው አንደኛ ሆኖ ካለፈ የኡጋንዳ ብሔራዊ ቡድን የሚገጥመው። ከዚህ አንፃር ወደ ሜዳ ገባች። ሎዛ በራ ጣንድ ታወላ ጠሯት። ሎዛ በራ ፌር ፕሬዝ የቁኝ የሚል መረጠች፣ የታንዛኒያ ብሔራዊ ቡድን ደግሞ ፊፋ የሚል መረጠች። ከዛ ኮሚሽነሯ በእጇ ላይ ብቻ ወረወረችው እና እጇ ላይ አስቀመጠችው። ፌር ፊሌ የሚል ወጣ። በሁለተኛው ወር ወር ስታስቀምጠው ፊፋ የሚል ወጣ። አሁን ሶስተኛው ወር ወር እድሉን መስጠት ሲገባት ነገር ግን ቀጥታ ታንዛኒያዎች አንደኛውን አልፈዋል ብላ ዲሲሽን ውስጥ ገባች። ነው ለሴካፍ ላፊዎችም አስገብተናል። ችግሩን አምነዋል። ችግሩ አለ፣ ስህተት ነው፣ እናረማለሁ ወደፊት፣ እባካችሁ አሁን ግን ተጫወቱልን የሚል ጥያቄ ያቀረቡት ሉሲዎች ኡጋንዳን ለሶስተኝነት ይገጥማሉ ማለት ነው። ቡድኑ አሁን ያለበትን ሁኔታ አሰልጣኝ መሰረት ማናይ ትላንት ማታ በስልክ እንዲገልጸውልኛል በሜዳ ላይ ያሉ ነገሮች ሁሉ በጣም ጥሩ ናቸው። ነገር ግን ኡጋንዳ ስንገባ የነበረው አቀባበልና ለማረፊያና ለመመገቢያ ቦታ የቀረበልን ነገር በጣም እጅግ አሳፋሪ የነበረ ነገር ነው። ነገር ግን ለፌዴሬሽናችን የምናሳውቀው ወዲያውኑ እርምጃ በመውሰዱ ሆቴል እንድንቀመጥ ተደርጓል በጣም በአንድ ክላስ ውስጥ አስራ ስድስት ሰው በሁለት መጸዳጫ ክፍል በሁለት ሻወር ቤት እንድንዘጋጅና ወክማ ውስጥ እንድንቀመጥ ነበር የተደረገው ከዛም ውጪ እዚህም በረባና ሴካፋዎች በጠቅላላ የነበረው አንዳንድ ውድድሩን የሚመሩበት መንገድ ብዙ ጥሩ አልነበረም እሱ ትንሽ የእኛን ስሜቶች ጎድተውናል ነገር ግን ሜዳ ላይ ያለው ነገር ብዙም በእነሱ የተፈጠሩብን ነገሮች ውድድሮቹ ላይ የፈጠረብን ብዙም ጫና በረኞች አካባቢ እና ተከላካዮች አካባቢ በቀላሉ የምንሳፋታቸው ስህተቶች ለሽንፈት እየዳረጉን ያሉት እነሱን ማድረግ ይገባናል። እሱን ነው ትኩረት ማድረገው። ማዳጋስካር ለምታስተናገደው የቶታል የ2017 የአፍሪካ ከ17 ዓመት በታች ዋንጫ ጨዋታ ለማለፍ በሚደረገው የመጨረሻ ዙር የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከማሊያቻው ጋር የማጣሪያ ጨዋታውን ትላንት ማምሻውን አድርጎ ሁለት ለዜሮ ተሸንፏል። የሁለቱ ቡድኖች የመልስ ጨዋታ ከሁለት ሳምንት በኋላ ኢትዮጵያ ላይ ይካሄዳል። በኢትዮጵያ የሚደረገው የመልስ ጨዋታ የሚስተናገደው በየትኛው ስታዲየም እንደሆነ ለጊዜው በቁርጥ አልታወቀም። ይህ የታዳጊ ቡድን የግብጽ አቻቸውን በአጠቃላይ ውጤት አምስት ለሁለት ያሸነፈ መሆኑ ይታወሳል። አትሌቲክስ፣ ኢትዮጵያውያን አትሌቶች በበላይነት የነገሱበት የሰላሳ ስድስተኛው ቤጂንግ የማራቶን ውድድር በሁለቱም ጾታ አሸናፊ ሆኗል። ቦንዶች መኳንን ታየነው ሁለት ሰዓት ከ11 ደቂቃ ከ09 ሴኮንድ አሸናፊ ሲሆን ፈየራ ገመዳ በሁለት ሰዓት ከ11 ደቂቃ ከ30 ሴኮንድ ሁለተኛ፣ መስፍን ተሸሞ ደግሞ በፈየራ 26 ሴኮንድ ተቀድሞ ሶስተኛ ሆኗል። በሴቶች ተመሳሳይ ውድድር ኢትዮጵያዊቷ መሰረት መንግስቱ በ2 ሰዓት ከ25 ደቂቃ 56 ሴኮንድ በመግባት አሸናፊ ሆናለች። ሌላዋ ኢትዮጵያዊ መልካሙ ግዛው ሁለተኛውን ስትጨርስ ጆዋን ኮን ከዲሞክራቲክ ሪፐብሊክ ሶስተኛ ሆናለች። አትሌት መሰረት ከውድድሩ በኋላ በሽልማቱ ስነ ስርዓት ራሷ አንስታ በመውደቋ ለሕክምና ወደ ሆስፒታል መወሰዷን ቻይና ስፖርት በድህረ ገጹ በፎቶግራፍ አስደግፎ ገልጿል። ከ163 ሀገሮች የተፈጣጡ 4554 አትሌቶች በ532 ውድድሮች ተከፋይ በመሆን ለ12 ቀናት ሲካሄድ በሰነበተውና ና ትላንት በተጠናቀቀው የሪዮ ፓራኦሎምፒክ ውድድር የኢትዮጵያ አካል ጉዳተኞች አትሌቲክስ ቡድን አንድ የብር ሜዳሊያ በደምሴ ታምሮ አማካኝነት በማግኘት 69ኛ ደረጃን ይዟል። ቻይና በ107 የወርቅ በ81 የብር በ51 የነሐስ ሜዳሊያ በድምሩ 239 ሜዳሊያዎችን ሰብስባለች። ታላቋ ብሪታንያ ና ሰሜን አይርላንድ 64 የወርቅ፣ 59 የብር፣ 44 የነሐስ ሜዳሊያ በአጠቃላይ 147 ሜዳሊያዎችን በማግኘት ሁለተኛ ሆነዋል። ዩክሬን በ41 የወርቅ በ37 የብር በ39 የነሐስ ሜዳሊያ በድምሩ በ117 ሜዳሊያዎች በማግኘት ሶስተኛ ሆና ጨርሳለች። የጀርመን የአካል ጉዳተኞች ቡድን በ18 ወርቅ በ25 የብር በ14 የነሐስ ሜዳሊያ በአጠቃላይ በ57 ሜዳሊያዎች ስድስተኛ በመሆን ውድድሩን ጨርሰዋል። ሊዮናርዶ ማያ ትላንት አርጀንቲናን ለዴቪስ ካፕ ዋንጫ ፍጻሜ ጨዋታ አብቅቷል። ማያ ትላንት ከእንግሊዙ ዳን አቨንት ጋር ያደረገው ጨዋታ በመጀመሪያው ዞር አራት ለስድስት ተመርቶ በመረጋጋት ባደረገው በሳል የጨዋታ ብቃት ስድስት ለሶስት ስድስት ለሁለት ና ስድስት ለአራት አሸንፏል። በዚህም አርጀንቲና ለፍጻሜው ጨዋታ በመጪው ህዳር ወር ወደ ክሮሽያ ይጓዛል። እግር ኳስ የአውሮፓ ምርጥ ተጫዋቾችን እንደያዘ ቡድን ትላንት ማንቸስተር ዩናይትድ ለዋትፈርድ መንበርከክ በፍጹም የማይታሰብ ነበር። ያሳዩት የአጨዋወት ብቃት ከተጫዋቾቹ ልምድ የማይጠበቅ ኳስ መቆጣጠር በአግባቡ ወደ ተፈለገው ቦታ ማድረስ የከበዳቸው ሮኒ ኢብራሞቪችና የ89 ሚሊዮን ፓውንድ ፓጎባ ሁሉም ጫና ለመፍጠር በተሳናቸው ጨዋታ ዋትፈርዶች በአንጻሩ ተሳክቶላቸዋል። በዚህም በሜዳቸው ሶስት ለአንድ አሸንፈው ሶስት ነጥብ ይዘዋል። በሳምንት ውስጥ ለሶስተኛ ጊዜ የተሸነፉትና ራሳቸውን አንደኛውና ልዩ ብለው የሰየሙት ጆሴ ሞሪኞ ጨዋታውን በሶስት መንገድ ገልጸዋለሁ ብለዋል በሶስት መንገድ ገልጸዋለሁ፣ ነገር ግን ከሶስቱ አንዱን ብቻ ነው ማስተካከል የሚችለው። ምክንያቱም እራሳችን ጋር ስለሆንን ስለሆነ በተናጥልና በጋራ በተሰሩ ስህተቶች ስለመጣ በግልጽ በግልም በቡድንም መሻሻል አለብን። ግልጽ ነው ይህ በእጃችን ያለ ነው ብለዋል። ሁለተኛው በዳኞች እጅ ያለውን ግን ልቆጣጠረው አልችልም ሲሉ ጨዋታው የዳኝነት ችግር ነበረው ሲሉ ተናግረዋል። is the ሳውሳምፕተን ስዋንሲን ቶትናም ሰንደርላንድን አንድ ለዜሮ ረጥተዋል። ክሪስታል ፓላስ ስቶክን አራት ለአንድ አሸንፏል። ስቶኮች ለሶስተኛ ጊዜ አራት ጎል ማስተናገዳቸው ነው። በዚህ አሰልጣኝ ማርኩ ገስ ምናልባት አስቀድሞ በፕሪምየር ሊጉ ከሚባረሩ አሰልጣኞች የመጀመሪያው ሳይሆኑ አይቀሩም። አሌክስ ሳንቼስ ሁለት ጎል ያገባበትና ፍጹም ቅጣት ምት የሳተበት ጨዋታ የሰሜን ለንደኑ ቡድን በጎዶሎ ልጅ የተጫወተውን ሀልን አራት ለአንድ የረታበት የቅዳሜ ጨዋታ ነው። ለመድፈኞቹ ሳንቼስ በአስራ ሰባተኛው ና በሰማንያ ሰባተኛው ዋልኮት በሃምሳ አምስተኛው ግራኒት ጃካ በዘጠና ሁለተኛው ደቂቃ ጎሎቹን ሲያስቆጥሩ ያክ ሊቨርሞር በአርባኛው ደቂቃ ከሜዳ በቀይ ካርድ በመውጣቱ ስልሳ ደቂቃ በአስር ልጅ የተጫወተው ሀል ብቸኛውን ጎል ሮበርት ስኖድረስ በፍጹም ቅጣት ምት በሰባ ዘጠነኛው ደቂቃ አግብቷል። ሌስተር በነርላይን 3 ለ0 ማንቸስተር ሲቲ ቦርንማውዝን 4 ለ0 ዌስት ብሮም ዌስት ሃምን 4 ለ2 ኤቨርተን ሚድልስቦሩን 3 ለ1 አሸንፏል። ዓርብ ቸልሲ በሊቨርፑል ሁለት ለአንድ ተረቷል። አምስተኛው የእንግሊዝ ፕሪምየር ሊግ ጨዋታ ሽንፈት ያልቀመሰው ማንቸስተር ሲቲ በ15 ነጥብ ሲመራው፣ ኤቨርተን በ13 ነጥብ ሁለተኛ፣ ቶትንሃም በ11 ነጥብ ሶስተኛ፣ አርሰናል፣ ቸልሲ ና ሊቨርፑል በ11 11 ነጥብ ከአራት እስከ ስድስተኛ ደረጃ ያለውን ይዘዋል። ገና በአምስት ጨዋታ የጎል ሸክሙ የበዛበት ስቶክ የመጨረሻውን ደረጃ ይዟል። የጀርመን ቡንዲስሊጋ ባየር ሙኒሽ ከአሰልጣኝ ቻርሎ አንቾሎቲ ጋር በመሆን የድል ጉዞአቸውን ተያይዘውታል። በቡንደስሊጋው በበቨርዲያ ደርቢ ጨዋታ ኢንጉሽታድ በስምንተኛው ደቂቃ በዳሪዮ ሊካኖ አማካኝነት የመጀመሪያውን ጎል በማግባት አንድ ለዜሮ መምራት ጀመሩ። ሮበርት ሎቨንደቭስኪ በ አስራ ሁለተኛው ደቂቃ ባይረን አቻ አደረገ፣ እናም ረፍት ሆነ። ከረፍት መልስ ጃቬር አሎንሶና የብራዚሉ የቀኝ ተመላላሽ ራፊያና ሶስተኛውን ጎል አክለው በሶስት ለአንድ አሸናፊነት ወጥተዋል። ፍራንክፈርት ባየር ሊቨርኩሰንን ሁለት ለአንድ ፣ ሆፍንሃም እና ቮልፍስበርግ ባዶ ለባዶ ተለያይተዋል። ፈረንሳዊው አጥቂ ሞዴስት ሁለት ጎል ያስቆጠረበት የኮለንና የፍራይበርግ ጨዋታ ሶስት ለዜሮ ተጠናቋል። ቦሩሲያ ዶርትመንድ ባለፉት ሰባት ዓመታት ውስጥ እንደ ዘንድሮ አልሰመረለትም። ቡድኑ አዳዲስ ልጆችን በማካተቱ ምናልባት አልጠነከረም፣ አልተዋወቀም ሲባል የነበረው በአንድ ሳምንት ባደረገው ሁለት ጨዋታ ሁለት ጊዜ ስድስት ለዜሮ ስድስት ለዜሮ ተጋጣሚዎቹን በመርታት ቡድኑ መጣጣሙንና መናባቡን አስመስክሯል። ማክሰኞ በሻምፒዮንስ ሊግ ጨዋታ ሊግ ዋርሶን፣ ከትላንት በስቲያ ቅዳሜ ደግሞ ደርምሽታድን፣ ጎንዛሎ ካስትሮ ሁለት የ18ኛ ዓመት የልደት በዓሉን ትላንት ያከበረው ታዳጊው ክርስቲያን ፖሎስኪ ሴባስቲያን ሮድ አንድሪያ ራሞስ እንዲሁም ኤምሪ ሞር ጎሎቹን ለቦሩሲያ ዶርትመንድ አስመዝግበዋል። ማይንዝ የመጀመሪያውን ድል አጉስበርግን ሶስት ለአንድ በምርታት አግኝቷል። ቡንድስሊጋው ገና ሶስት ጨዋታዎችን እያስተናገደ ቢሆንም ድል የራበውና ሽንፈት የተደራረበበት ቬደር ብሬመን አሰልጣኙን ባለፈው ሳምንት አሰናብቷል። የዛሬው የስፖርት ዝግጅት በዚሁ ያበቃ አብሬያቸው የቆየውታና ደምሴ ነበርኩ። ሳምንት መልሰን እስከምንገናኝ ችረን ሰንበት።